ዩናይትድ ስቴትስ ና ሩሲያ ግንኙነታቸውን ለማሻሻል ና የዩክሬንን ጦርነት ለማስቆም አብረው ለመስራት ተስማሙ። አሜሪካ ና ሩሲያ ዲፕሎማሲያዊ፣ ኢኮኖሚያዊ ግንኙነታቸውን ለማሻሻል የዩክሬኑን ጦርነት በማስቆም የሚያስችለውን ስራ ለመጀመር ነው የተስማሙት። ውሳኔ የመጣው የሁለቱ ወገኖች ከፍተኛ ዲፕሎማቶች ሳዑዲ አረቢያ ላይ ተገናኝተው ውይይት ማድረጋቸውን ተከትሎ ነው። በሌላ በኩል ደግሞ የዩክሬኑ ፕሬዚዳንት ቮልደመር ዘለንስኪ በአሜሪካ ና በሩሲያ መሪ መመሪያ ሰጭነት የሚደረግ የጦርነት ውሳኔን ማቆም ይቅርታ፣ የሚደረግ የጦርነት ማቆም ውሳኔን እንደማይቀበሉ ተናግረዋል። እንግዲ ወልዴ ከሮይተርስ ና አሶሽትድ ፕሬስ የተጠናቀሩ ዘገባዎችን እንደሚከተለው አሰናቷቸዋል። በዩክሬን ያለውን ጦርነት ለማቆም ሁለቱም የጦርነቱ ተሳታፊ ወገኖች በሰጥተው መቀበል መርህ መሰረት መተው ያለባቸው ነገሮች እንዳሉ ከሩሲያ ሉህ ጋር የተወያዩት የአሜሪካ ከፍተኛ ባለስልጣናት ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዕለቱ የአስቸጋሪውና የረጅሙ ጉዞ አንድ እርምጃ የተወሰደበት ቀን እንደሆነ አመልክተዋል። ዛሬ የረዥሙና አስቸጋሪው ጉዟችንን የመጀመሪያው እርምጃ የምንወስድበት ቀን ነው፣ ነገር ግን እጅግ አስፈላጊ ነው። ፕሬዚደንት ትራምፕ ይህንን ግጭት ለማስቆም ቆርጠዋል። በምርጫ ዘመቻቸው ወቅት ፍትሐዊ በሆነ መንገድ ግጭቱ እንዲቆም እንደሚሹ አስታውቀዋል። በሁለት ወይም ሶስት ዓመታት ውስጥ መልሶ ሌላ ግጭት በማይፈጠርበት ሁኔታ ዘላቂ በሆነ መንገድ እንዲቆም ይሻሉ። ይህን መፈጸም ቀላል አይሆንም፣ ነገር ግን በዓለም ይህን ሂደት ሊያስጀምሩ የሚችሉ እሳቸው ብቻ ናቸው። ዶናልድ ትራምፕ ሂደቱን ማስጀመር የሚችሉ ብቸኛ መሪ ናቸው። እናም ዛሬ የሂደቱ የመጀመሪያው እርምጃ የተወሰደበት ቀን ነው። በንግግሩ ላይ ከተሳተፉት የአሜሪካ ባለስልጣናት አንዱ የሆኑት የዋይት ሀውስ ብሔራዊ የጸጥታ አማካሪ ማይክ ዋልስ በበኩላቸው በፕሬዝደንት ዶናልድ ትራምፕና በሩሲያው ፕሬዝደንት ቭላዲሚር ፑቲን መካከል የሚደረገው ስብሰባ መቼ እንደሚሆን ቀን እንዳልተቆረጠለት ተናግረዋል። ድርድሩ ለዩክሬንም ሆነ ለሩሲያ የድንበርና የጸጥታ ማስተማመኛዎች በመስጠት ላይ ትኩረት እንደሚያደርግ ማይክ ዋልስ አመልክተዋል። ሩሲያ በአሁኑ ወቅት አንድ አምስተኛ የሚሆነውን የዩክሬን ክፍል ትቆጣጠራለች። አሜሪካ መር የሆነው ጥረት በዩክሬን እና በአውሮፓ በሚገኙ አጋሮች ዘንድ አሳሳቢ በሆነበት በዚህ ወቅት ዋናው ግባቸው በግጭቱ ውስጥ ተሳታፊ በሆኑት ወገኖች ዘንድ ተቀባይነት ያለው ስምምነት ላይ መድረስ እንደሆነ ማርኮ ሩቢዮ ተናግረዋል። ሚኒስትር ዛሬ ከስብሰባው የወጣሁት በምን መንገድና በምን ፍጥነት ጦርነቱ ይቋጭ በሚለው ላይ የጥረት ሂደቱን ለመጀመር ፍላጎት እንዳላቸው በመተማመን ነው። የሚፈለገው ግብ ላይ የምንደርሰው የግጭቱ ተሳታፊዎች መጥተው ያለባቸውን ጉዳዮች ለመተው ፈቃደኛ ከሆኑ ነው። ይህን ስብሰባ ማድረጉ አስፈላጊ ነው፤ ምክንያቱም ከሩሲያ ጋር ባለፉት ሶስት ዓመታት ይህ ነው የሚባል ውይይት አድርገን አናውቅም። ዛሬ ማክሰኞ ከአሶሲየትድ ፕሬስ ጋር ቃለ ምልልስ ያደረጉት ሩቢዮ ሁለቱ ወገኖች ማለትም አሜሪካና ሩሲያ በሶስት ጉዳዮች ላይ የተቀመጡ ግቦችን ዳር ለማድረስ እንደተስማሙ አስታውቀዋል። እነዚህም በሞስኮና በዋሽንግተን በሚገኙ ኤምባሲዎቻቸው የነበረውን የሰው ኃይል ቁጥር ወደ ነበረበት መመለስ፣ የዩክሬኑን የሰላም ውይይት ለመደገፍ አንድ ከፍተኛ ቡድን ማቋቋም እንዲሁም ይበልጥ የቀረበ ግንኙነትና የኢኮኖሚ ትብብር ማድረግ የሚሉት እንደሆኑ ሩቢዮ አመልክተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና ሌሎች ከፍተኛ የሩሲያ ባለስልጣናት የተሳተፉበት ውይይት የመጀመሪያው መሆኑን እና ወደፊት ብዙ መስራትን እንደሚጠበቅም ሩቢያ አመልክተዋል። በውይይቱ የዩክሬን ባለስልጣናት እንዳልተገኙ የአሶሴትድ ፕሬስ ዘገባ አመልክተዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በአሜሪካና በሩሲያ መመሪያ ሰጭነት የሚደረግን ጦርነት የማቆም ውሳኔን እንደማይቀበሉ ተናግረዋል። ዜሌንስኪ የሀገራቸው ድንበር በአውሮፓውያን አቆጣጠር 2014 ወደነበረበት እንዲመለስ ሲጠይቁ ቆይተዋል። የአሜሪካ ባለስልጣናት ግን ልክ ኔቶን ለመቀላቀል እንደምታደርገው ጥረት ሁሉ ይህም ተቀባይነት ማግኘቱ አስቸጋሪ ሊሆን እንደሚችል አስታውቀዋል። ዜሌንስኪ በዚህ ሳምንት በሳዑዲ አረቢያ ሊያደርጉት የነበረውን ጉብኝት ወደ መጋቢት 1 2014 ሰባት አስተላልፈዋል። ምክንያቱ ደግሞ የሀገራቸው ባለሥልጣናት በውይይቱ ላይ እንዲካፈሉ ባለመጋበዛቸው እንደሆነ አመልክተዋል። በዚህ ሳምንት ሊያደርጉት የነበረው ጉብኝትም ከውይይቱ ጋር እንደሚገናኝ ተደርጎ እንዲታይ እንዳልፈለጉም አስታውቀዋል። ዜሌንስኪ በዩክሬን የአሜሪካ ልዩ ልዑክ የሆኑትን ኬት ኬሎግ ነገረቡ አግኝተው ለማነጋገር ቀጠሮ ይዘዋል። ከተለያዩ ዜና አውታሮች ለተገኘው ዘገባ እንግዶ ሌ ነኝ ዋሽንግተን ዲሲ።